የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ ባጭር ሞገድ በ22፣ በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከአሁን 3 ሰዓት እስከ 4 ሰዓት የሚተላለፈው የቅዳሜ መጋቢት 27 2013 ዓ.ም የአማርኛ ፕሮግራማችን አሁን ጀመረ። ለዛሬ ምሽት የያዝናቸውን መሰናዶዎች እናስተዋውቃችሁ። አሁን ባለንበት አገራዊ ድባብ የፖለቲካ ሂደት፣ የምርጫው ሂደት ላይ ታማኝነትና ሰላማዊነትን አረጋግጬ ይሰጣለሁ በሚህንባቸው ብዙ አንድ ገባ ተቋም አደለም እኛ ተቋም ከዚህ በፊት ብዙ ምርጫዎች ተደርጓል። ገና ሲጀምር ኖራ ትክክለኛ ነው የሚሆነው ነጻና ገለልተኛ ነው የሚሆነው ብለው ብዙ ቃል የገቡልናሉ፣ አልተፈጸሙም። የኢትዮጵያ ብሔራዊ የምርጫ ቦርድ ዋና ሰብሳቢ ወይዘሪት ብርቱካን ሚደቅሳን ድምፅን ነው የሰማ ነው። ለአድማጭ ጥያቄዎች መልስ ይሰጣሉ። የትግራይ ክልልን ጨምሮ የአጠቃላይ የኢትዮጵያ ይዞታ፣ እንዲሁም ኤርትራንም ጨምሮ እያወዛገቡ ባሉ ጉዳዮች ዙሪያ የተካሄደ ክርክር ሌላው የዛሬ ምሽት መሰናዷችን ይሆናል። ምሽቱን የማስተናግዳችሁ ቆንጂ ታዬ ነኝ። ለፕሮግራም ቅንብሩ ብርሃን ኃይሉ አብራናለች። መልካም ምሽት። አሁን ከዓለም ዙሪያ የተጠናቀሩ ዜናዎችን እናስቀድማለን። ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምን አመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። የአካባቢው እርጥበትን በቀላሉ የሚሰበስቡ ንጥረ ነገሮችን ወደ አየር በመርጨትና የደመናን አካላዊ ሂደት በመቀየር ሰው ሰራሽ ዝናብ የማዝነብ ቴክኖሎጂን የሚያስተዋውቅ መርሃ ግብር ዛሬ በእንጦጦ ኦብዘርቫቶሪ መካሄዱን የሀገር ውስጥ መገናኛ ብዙኃን ዘግበዋል። በስነ ስርዓቱ ላይ ጠቅላይ ሚኒስትር አብይ አህመድ የተገኙ ሲሆን ኢትዮጵያ በርካታ ግድቦችን ለመስኖና ለኤሌክትሪክ ኃይል ማመንጫ እየገነባች ባለችበት ወቅት ከዚህ ቴክኖሎጂ መራቅ እንደማይቻል አሳስበዋል ቴክኖሎጂውን መጠቀም ፈጣሪን መገዳደር ሳይሆን የአእምሮ ችሎታን ስራ ላይ መዋል ነው ብለዋል ጠቅላይ ሚኒስትሩ በማህበራዊ ገጾቻቸው ባሰፈሯቸው መልእክቶች ቴክኖሎጂውን የመሞከር ስራ ከታላቁ ህዳሴ ግድብ ሁለተኛ ዙር የውሃ ሙሌት ጋር ተጣምሮ ባለፉት ሁለት ወራት በአባይ ተፋሰስ አካባቢዎች ሲተገበር መቆየቱን ፋና ብሮድካስቲንግ ዘግበዋል የሙከራ ንጥረ ነገሮች ምርጫ፣ አይሮፕላን፣ ንጥረ ነገሩ ከመሬት ወደ አየር የሚለቀቅበት ጄኔሬተር ከተባበሩት አረብ ኤሚሬቶች በእገዛ መገኘታቸው ታውቋል። ኢትዮጵያ ውስጥ በኮቪድ-19 ምክንያት የደረሰው ሞት ያለፉትን አራት ሰዓታት ሪፖርት ሳይጨምር አምስት መድረሱን የጤና ሚኒስቴር አስታውቋል። አሁን በህመም ላይ ከሚገኘው 48500 የሚጠጋ ቁጥር ያለው ሰው 829 ሰዎች በጽኑ ህመም ላይ መሆናቸው ተገልጿል። በሀገሪቱ ውስጥ እስካሁን ወደ 2 ሚሊዮን 400000 የሚጠጋ ቁጥር ላለው ሰው የኮሮና ቫይረስ ምርመራ መደረጉ ቢታወቅም ተመርምረው ነፃ የነበሩና ከምርመራው በኋላ የተጋለጡ ሰዎች ሊኖሩ እንደሚችሉ ባለሙያዎች እየጠቆሙ ነው። ይህ በእንዲህ እንዳለ መቶ ሚሊዮን ሰው ከኮሮና ቫይረስ መከላከያ ክትባት ሙሉ በሙሉ በመከተብ ዩናይትድ ስቴትስ በዓለም የመጀመሪያዋ ሆናለች። ፕሬዚደንት ባይደን ስልጣን ሲረከቡ አስተዳደራቸው በመጀመሪያዎቹ መቶ ቀናት መቶ ሚሊየን ክትባቶችን እንደሚያደርግ ቃል ገብተው የነበረ ሲሆን ያንን ቃላቸውን የጠበቁት በስድሳኛ ቀናቸው እንደነበረ ይታወሳል። ክትባቱ በተፋጠነ ሁኔታ እየተሰጠ ባለበት ሁኔታም በአንዳንድ የዩናይትድ ስቴትስ አካባቢዎች የኮሮና ቫይረስ መዛመት እያሻቀበ መሆኑን መረጃዎች እያሳዩ ነው። ከ30 ሚሊዮን ስድስት መቶ ሺህ ሰው በላይ ለኮሮና ቫይረስ ተጋልጠውባታል ዩናይትድ ስቴትስ። ህንድ ትናንት ብቻ ዘጠና ሺህ ሰው በኮሮና ቫይረስ እንደተያዘባት አስታውቃለች። በዓለም ዙሪያ ከ130 ሚሊዮን በላይ ሰው ለቫይረሱ የተጋለጠ ሲሆን 2 ሚሊዮን 800 ሺህ ሰው በኮቪድ-19 ምክንያት በአንድ ዓመት ጊዜ መርገፉን የጃንስ ሀፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል አስታውቋል። የአውሮፓ ሀገሮች የክትባት መርሃ ግብሮቻቸውን በማፋጠን በኩል እየተንገታገቱ መሆናቸው ተዘግቧል። በመላ አህጉሪቱ አንዱን ብቻ ክትባት ያገኘው ሰው ከአጠቃላይ ህዝብ አስር ከመቶ ሲሆን ሁለቱንም የተከተቡት አራት ከመቶ ብቻ መሆናቸው ታውቋል። የዩናይትድ ስቴትስ የተወካዮች ምክር ቤትን ለመከላከል ከቆመ የአርማታ መከላከያ ጋር መኪናውን ያጋጨ አንድ ሰው ትናንት በጣለው አደጋ አንድ የምክር ቤቱን ጠባቂ መኮንን ገድሎ ሌላውን ማቁሰሉ ተነግሯል። የተገደለው የፖሊስ መኮንን ዊሊያም ወይም ቢሊ ኢቫንስ ይባላል። ኖኅ ግሪን የሚባለው የ ሀያ አምስት ዓመት ወጣት ተጠርጣሪ ከመኪናው ስለት ይዞ ከወጣ በኋላ የፖሊስ መኮንኖቹን መውጋት መጀመሩንና ወዲያው በሌሎች መኮንኖች በጥይት መመታቱን የካፒቶል ፖሊስ ገልጸዋል። ኒውስዊክ የሚባል መጽሔት ከተጠርጣሪው የፌስቡክ ገጾች የተወሰኑ መረጃዎችንና ፎቶዎችን ማግኘቱን አመልክቶ ግሪን ኔሽን ኦፍ ኢዝላም የሚባለው ቡድን መሪ የሆኑትን ሉዊስ ፋራካንን የሚያደንቅ አስተያየቱን አስፍሮ ማግኘቱን ዘግበዋል። ሚኒስትሩ ፋራካንን ለማለት ነው። ሞትን መጋፈጥ ቢያስፈልግ እንኳ እኔንም መላውን ሰብዕናም ሊያድኑ የመጡ ናቸው የሚል ነበር ግሪን ያሰፈረው ጽሁፍ። የደቡብ የድህነት ሕግ ማዕከል የሚባል የሕግ ሙግትና የሲቪል መብቶች ተሟጋች ቡድን ኔሽን ኦፍ ኢስላምን ጥላቻን የሚያራምድ ቡድን ነው ሲል ፈርጆታል። የግሪን አድራጎት ከሽብር ጋር የሚያያዝ እንዳልሆነና እንደሚከታተሉት የዋሽንግተን ዲሲ ፖሊስ አዛዥ አስታውቀዋል። የሶማሊያው ታጣቂ ቡድን አልሻባብ በሀገሪቱ የታችኛው ሸበሌ አካባቢ በሚገኙ ወታደራዊ ሰፈሮች ላይ ጥቃት ከፍቶ ጉዳት ማድረሱን የክልሉ ባለስልጣናት ተናግረዋል። ዛሬ ማለዳ ላይ ባሪሬና አውዲግሌ በሚባሉ የደቡብ ሶማሊያ ከተሞች ውስጥ የተከፈተው የአልሻባብ ጥቃት በሸበሌ ወንዝ ላይ ያሉ ጠባቂዎች ላይ ያነጣጠረ እንደነበረ ባለስልጣናቱ አመልክተዋል። ጠባቂዎቹ ወደ ዋና ከተማይቱ ሞቃዲሾ ፈንጂዎችን የጫኑ ተሽከርካሪዎች እንዳይዘልቁ ይጠብቁ እንደነበረም ተገልጿል። ጥቃት አድራሾቹ በቅድሚያ በፈንጂ የታጨቀች ተሽከርካሪ ካፈነዱ በኋላ ወደ እግረኛ ውጊያ መግባታቸውንም ባለስልጣናቱ ጠቁመዋል። ለመንግስት ኃይሎች ማጠናከሪያ ድጋፍ እንዳይደርስ ለመቁረጥ የአልሻባብ ታጣቂዎች የአዳፍኔ ድብደባ ከጀርባቸው መፈጸማቸውም ታውቋል። የመንግስቱ ኃይሎች አውዲግሌ ላይ የዘመተውን የአልሻባብ ተዋጊ መመለስና ለሲቪሎችና ለወታደሮች መመላለሻ አገልግሎት የሚሰጠውን ድልድይ መከላከል ቢችሉም ባሪሬ ከተማ ላይ ግን የተጠናከረ ውጊያ እየተካሄደ መሆኑ ተነግሯል። ወታደሮቹ ሰባ ስድስት የአልሻባብ ተዋጊዎችን መግደላቸውን ብሪጋዲየር ጀኔራል መሐመድ ታህሌል የሚባሉ የሶማሌ ጦር አዛዥ ተናግረዋል። አልሻባብ በበኩሉም አርባ ሰባት ወታደሮችን ገድያለሁ ብሏል። የተከበራቸሁ አድማጮች ለዜና የተያዘው ጊዜ አበቃ ለቀሪ ዝግጅቶች ወደ ቆንጂት ልመልሳችሁ አብራችሁን ቆዩ ዜናዎቹን አደመጥን። የምሽቱን ፕሮግራማችንን በራዲዮ በአጭር ሞገድና በናይል ሳት እንዲሁም በዌብሳይታችን አምሃሪክ ቪኦኤ ኒውስ ካም ደግሞም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ለማግኘት ትችላላችሁ። አሁን ወደ ቀዳሚው ለጥያቄው መልስ ፕሮግራም እንሻገራለን። አብራችሁን ቆዩ። ምሽቱ ለጥያቄው መልስ እንግዳችን የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ወይዘሪት ብርቱካን ሚደቅሳ ናቸው። ሁለት ወራት የቀሩትና ግንቦት 28 2013 ዓ.ም እንዲከናወን ቀን የተቆረጠለትን ምርጫ በተመለከተ ከአድማጮቻችን ለቀረቡ ጥያቄዎች መልስ እንዲሰጡልን የጋበዝ ናቸው። የቦርዱ ሰብሳቢ ምላሾችን ሰጥተውልናል። አድማጮች የተነሱትን ጥያቄዎች ይዛ ያነጋገረቻቸው ጽዮን ግርማ ስትሆን የፕሮግራሙ የመጀመሪያ ክፍል በትናንትናው ምሽት መቅረቡ ይታወሳል። ትናንት በተላለፈው ላይ ሰላማዊ ሁኔታ በሌለበት ቦታ ምርጫን እንዴት ማካሄድ ይቻላል በሚል ከአድማጮች ለቀረቡ ጥያቄዎች ወይዘሪት ብርቱካን ምላሽ ሰጥተዋል። የዛሬውም ከዚያ የሚቀጥል ነው። እሺ በጣም አመሰግናለሁ። ወይዘሮ ብርቱካን ወደ ተከታይ ጥያቄ ልለፍ። ዳንኤል ተመስገን የተባሉ የፌስቡክ ተከታይችን ናቸው ይህን ጥያቄ ያቀረቡት ምን ያህል ተአማኒና ሰላማዊ ምርጫ ይሆናል ብላችሁ ታስባላችሁ የሚል ጥያቄ ነው። ከዚሁ ጋር አያይዘው እንዲመልሱልን ማህደር ከለንደን በኢሜይል ያደረሱን ጥያቄ ነው ኢትዮጵያ ውስጥ እየሆኑ ያሉት አስፈሪና ምርጫው ተአማኒ ላይሆን እንደሚችል ከሚያሳዩት ነገሮች በመነሳት ምርጫ ላይ ግልጽ በሆ ከሆነ የድምፅ ማጭበርበር ወይም አለመተማመን ቢከሰት ውጤቱ እንዲሰረዝ እንደሚያደርጉ ቃሎትን ይሰጡናል ወይ ይላል። ሁለቱም ጥያቄዎች አያይዘው ምላሾትን ይስጡ። አይቲንክ ሁለተኛው ጥያቄ በጣም ቀላል መልስ አለው። ተግባሩ ቀላል ነው ማለት አይደለም። ይሄ የምርጫ ቦርድ ከተቋቋመ ጊዜ ጀምሮ በኃላፊነቱን በህግ መሰረት እና በህግ መሰረት ብቻ ለመወጣት እየሞከረ ያለ ከዛም አንጻር ደግሞ ብዙ ልዩነትን የፈጠረ ምርጫ ቦርድ ነው የምንሰራቸውን ተግባራት ህግ አንጻር እየለካል፣ ታማኝነትንም ከዛ አንጻር ለማግኘት የሚሞከረው ተቋም መሪዎች ነው። እና አንዱ የስራችን ዋናው ብዬ ልወስደው የምችለው ነገር የምርጫ አፈጻጸሙ በትክክለኛነት መፈጸሙን ማንም ወገን እንዳልጠመዘዘው ወይም የማጭበርበር ተግባር ማንም ወገን ለመፈጸም እድል እንዳላገኘ የማረጋገጥ ኃላፊነት ያለበት ተቋም ነው እና በሂደቱ የማጭበርበር ተግባር በስፋት የሚደረግበት ምርጫ ይሆናል ብለን የምንጠብቀው ነገር አይደለም። ግን ይህም እዛም ቢያጋጥም እንኳን በዛ ላይ በግልጽ እርምጃ ለመውሰድ ዝግጁነቱም ህግ ማዕቀፉም ፍላጎትም ያለው ተቋም ነው። ስለዚህ ማጭበርበር የሚያደርግ ማንኛውም አካል ቢሆን በዋናነት የተቋሙን ተአማኒነት፣ የሂደቱን ተአማኒነት የሚጎዳ ነገር ነው እና እሱ እዛ ላይ ውሳኔና እርምጃ መውሰድ ካልቻለ ምንም ትርጉም የለውም፣ በዚህ በአስቸጋሪ ሁኔታዎች ጠቅላላ ምርጫን ለማድረግ ጥረትና ልፋት ማድረግ ማለት ነው። ስለዚህ ቃል ፈጥናላችሁ ወይ ላሉት እንደው እንደ ቃልኪዳን ሳይሆን ግዴታችን ነው ይህንን ለማድረግ ነው ያለ ነው። እስካሁንም ያደረግናቸው ስራዎች ሰዎች ከዚያ አቅጣጫ ይሄድ እንደምንችል ያሳያሉ ብዬ ማስቀመጥ ፈልጋለሁ። የምርጫን ተአማኝነት እና ሰላማዊነት ለማረጋገጥ እንዴት ይቻላል ወይም ታረጋላቸው የሚለው የመጀመሪያው ጥያቄ፣ በጣም የእኛ ተቋም አንዱ ሊያረጋግጥ የሚፈልገው ነገር ግልጽነት፣ እውነተኝነትን ሰራውንም ያለብንንም ችግር ለባለጉዳዩ፣ ለህዝቡም፣ ለፖለቲካ ፓርቲዎቹም፣ ለሲቪል ማህበራትም፣ ለሚዲያውን መግለጽና ማሳየት ነው የሚፈልገው ና አሁን ባለንበት አገራዊ ድባብ የፖለቲካ ሂደት ውስጥ የምርጫው ሂደት ላይ ታማኝነትና ሰላማዊነትን አረጋግጬ ይሰጣለሁ ግን በእኔ ብሎ ቃል የሚገባ ተቋም አይደለም እኛ ተቋም። ከዚህ በፊት ብዙ ምርጫዎች ተደርገዋል። ገና ሲጀምር ትክክለኛ ነው የሚሆነው፣ ነጻና ገለልተኛ ነው የሚሆነው ብለው ብዙ ቃል ይገቡልናል፣ አልተፈጸሙም። አሁን እኛ በትክክለኝነት ነው ኢቫሉሽናችንን የምናደርገው። የእኛን ግዴታ በእኛ በኩል የምናደርገው ለመወጣት ሙሉ ዝግጁነት አለን፣ እየተወጣን ነው ያለ ነው። ግን የኛ ኃላፊነት የኛ ስራ ብቻ ተአማኝነት ሙሉ በሙሉ ያረጋግቃል። ሰላማዊነት ሙሉ በሙሉ ያረጋግጣል ብለን መናገር አንፈልግም። ለፓርቲዎችም ለዜጎችም፣ ለመራጮችም ልንል የምንፈልገው ከዚህ በፊት የሚገለጽ ነው። የሁላችንም የምናደርገው ነገር የሂደት ውጤት ነው። ይህን ተአማኝነት ከፍ ያለ ደረጃ ላይ የሚያደርሰው ሰላማዊነት የሚያረጋግጥ በእኛ በኩል ግን እነዛ ነገሮች እውን እንዲሆኑ እየሰራን ነው። መስራትም ይኖርብናል ማለት ነው እንግዲህ የመንግስትም የፓርቲዎችም ከጸጥታም አኳያ፣ ከሰላማዊነት አኳያ ለሕግ ከመገዛትና የስነ ምግባር ግዴታቸውን ከማክበር አኳያ የሚያደርጓቸው ተግባራት ይህንን የታማኝነት ደረጃና የምንፈልገውን የሰላማዊነት ደረጃ ለማስፋካት በጣም አስፈላጊ ግብአቶች ናቸው፣ ነው ማለት ነው። ወደ ሌላ ጥያቄ እንለፍ። ከሶማሌ ክልል በድምጽ የመጣ ጥያቄ አለና እንስማው። ናሶን ይባላለው፣ ግራቤቱ አካባቢ ነው የምደውልልሽ። የምጠይቀው ጥያቄ ምርጫ ፎርስ ሰላሳ ምርጫ ጣቢያ ተዘርዟል ብላችሁን በይፋዊ አወሳችሁ ነበረ። ስለዚህ እናንተ ህዝቡን ድምፅ መፍታት አይችሉም፣ እና የእነሱ መብታቸውን መዘረጥ መብት አላችሁ ወይ? አላት አላትነት ድምፅ አትሰጡም የሚለውን ነገር እንዴት ነው መውሰን የምትችሉ? እንዴት ነው እኛ ኢትዮጵያዊ አይደለንም ወይ? እስቲ ለእኛ አድማጭ ምላሽ ይስጡ። አመሰግናለሁ። ከዚህ ምርጫ የመራጮች ምዝገባም ሆነ ሌሎች የምርጫ እንቅስቃሴዎች And then my mom, yeah, could get definitely quite chow. በአፋር ክልል ና በሶማሌ ክልል አለመግባባትና አንዳንድ ጊዜ ግጭት የሚያስተናግዱ ጣቢያዎችን በተመለከተው ጠያቂው መራጭ ናቸው ነዋሪ ናቸው። ይህ እንዲህ አይነት ጥያቄና ኮንሰር በማንሳታቸው በጣም ነው ማመሰግናቸው። ምክንያቱም እኛም በጣም ብዙ አስበንበት የተጨንቀንበት የወሰን ነው ውሳኔ ነው ውሳኔያችን ላይ በግልጽ እንዳስቀመጥ ነው ይሄ ውሳኔ፣ አንደኛ የድንበር ክርክር ላይ ውሳኔ የማሳረፍ ውሳኔ አይደለም። ሁለተኛ ይሄ ውሳኔ በዚህ አካባቢ የሚኖሩን ዜጎች የመምረጥ ዕድል የሚያሳጣ ውሳኔ በፍፁም መሆን የለበትም። እነዚህ ጣቢያዎች እንዳይከፈቱ ስንወስን የምርጫ ሂደት ለግጭት ምክንያት ወይም ለግጭት ማባባሻ መሆን ስለሌለበት ከዛ አንጻር ብቻ ስለወሰን ነው። ግን በዚህ ምክንያት ደግሞ የመራጮች መብት ችግር ላይ እንዳይወድቅ በተለየ ሁኔታ ሌላ ቦታ በማናደርገው ሁኔታ እዛ አካባቢ ነዋሪ የሆኑ ዜጎች አጠገቡ ከሚኖሩበት ቀበሌ ጎረቤት ቀበሌ ላይ እንዲመዘገቡ ተለየ መመሪያ አውጥተናል ማለት ነው። የመምረጥ መብታቸው እንዳይነሰግ በዚህ ምክንያት። ስለዚህ ይሄ ውሳኔ ሁለትንም ነገር እዛን ለመጠበቅ ነው የሞከረው። አንደኛ በምርጫ ሂደት ግጭት የማባባስ ነገር እንዳይከጠር በቦታው ሁለተኛ ደግሞ በዚህ ውሳኔ ሂደት መራጮች ድምፅ የመስጠት መብታቸውን እንዳያጡ ጊዜያዊም ቢሆን በዚህኛው ምርጫ ብቻ የሚሰራ ምክንያቱም ወደፊት የክልል መንግስታቱ መፍትሄ ይሰጡታል ብዬ ነው የማስበው። ግን በዚህ አጋጣሚ መራጮች መምረጥ እየፈለጉ እድላቸውን እንዳይነፈጉ አጠገቡ በቅርብ ባሉት ቀበሌዎች ላይ ባሉ ጣቢያዎች እንዲመዘገቡ የሚፈልጉትም እንዲመርጡ በግልጽ ምርጫ ቦርድ ወስኗል። ስለዚህ ጠያቂውንና እንደሳቸው ያሉ ስጋት ያላቸውን ዜጎች ማረጋገጫ ሊሰጣቸው ነው የምፈልገው። መምረጥ ትችላላችሁ፣ መመዝገብ ትችላላችሁ። ያንን መብት የኛም ተቋም የማክበር ግዴታ እንዳለበት እንድቀን እናውቃለን። ከቀረቡት ጥያቄዎች በዛ ያለውን ቁጥር የሚይዘው የአዲስ አበባና የድሬዳዋ ምርጫን በተመለከተ የተነሳው ነው። የአዲስ አበባና ድሬዳዋ ምርጫ ከተለየ ጊዜ መቀመጡ ከዚህ ቀደምም በተለያየ ጊዜ ዘግበናል። ቦርዱም ደግሞ ምላሽ ሲሰጥባቸው ሰምተናል። የጥያቄዎቹን ስምና ጥያቄዎቹን ላንሳቸውና የኔን ጥያቄ አስከትላለሁ። አበበ ሮባ የተባሉ ግለሰብ የአዲስ አበባ ምርጫ ከሌሎች ምርጫ ለምን በአንድ ሳምንት ተራዘመ? ይሄ ህገ መንግስቱ የሚፈቅድ አይደለም ይላል። የነ አቶ እስክንድር ነጋ ለእጩ ያቀረበው ባልደራስ ስም ለምን ተሰረዘበት? ይሄም እንዲሁ ህገ መንግስቱ የማይፈቅደው ነገር ነው የሆነው የሚል ጥያቄ አንስተዋል። አቶ ሀብታሙ ሀብተ ማርያም የተባሉ ግለሰብም የአዲስ አበባና የድሬዳዋ ምርጫ ለምን በተለየ መንገድ ሆነ ሐሰተኛ መታወቂያ ምታድሏል? የአዲስ አበባ ነዋሪን በማስመሰል ማህደር የሌላቸው አድራሻቸው የማይታወቁ ሰዎችም እንዲሁ ተካተዋል ና ይሄ እንዴት ነው መከላከል የሚቻለው? ክርስቲያን መላኩ የተባሉ ግለሰብ እንዲሁ የአዲስ አበባና የድሬዳዋ ምርጫ ለምን ተለየ? እንዲሁም ሪኩም መላኩ ና አንድ ላይ ሙላት የተባሉት ግለሰቦችም እንዲሁ ተመሳሳይ ጥያቄዎችን አንስተዋል። የእኔ ጥያቄ ምንድን ነው ከዚህ ቀደም ምላሽ የሰጣችሁበት ጉዳይ ነው። ይሄ እርሶም ደግሞ በብሔራዊ ምርጫ ቦርድ የፌስቡክ ገጽ ላይ ቀርበው ማብራሪያ በሰጡበት ጊዜ ከአንድ ሺ በላይ ጥያቄዎች መቅረባቸውን ጠቅሰው ብዙዎቹ ደግሞ ይህንን የአዲስ አበባ ና የድሬዳዋን ምርጫ በተመለከተ የተነሱ እንደሆነ አክለዋል። ምላሽ እየሰጣችሁበት ተመልሶ ተመልሶ ተደጋግሞ የሚነሳ ከሆነ ና ሲያስረዱ በቴክኒክ ችግር ምክንያት እንደሆነ ቀድሞ የነበረ አሰራር እንደነበረና በሚቀጥለው ምርጫ እንደሚስተካከል ጠቅሳችኋል። እርሶም ሌሎቹም የቦርዱም ባለሙያዎችና እንዲህ በጣም ይህን ሁሉ ሰው ደጋግሞ የሚያነሳው ጥያቄ ከሆነ የፖለቲካ ውሳኔ መስጠትና በተመሳሳይ ቀን እንዲሆን ማድረግ አይቻልም ነበር? ጥያቄን ካረዘምኩት በጣም ይቅርታ፣ የብዙ ሰዎች ጥያቄ ስለሆነ ለማካተት ካደረኩት ጥረት ነው። ምንም ችግር የለም። ሲሆን አንቺ ተገለጽሽም በጣም ጥያቄ ተደጋግሞ ተደጋግሞ ማባሪያ ሰርጥበት ተደጋግሞ ተደጋግሞ የሚነሳ መሆኑ ተመልክተናል። እና ምንድን ነው አንዱ ለዚህ መነሻው ነው ብዬ የማስበው የምርጫ ሂደት ትክክለኝነት፣ እውነተኝነት አንዱ ማረጋገጫ መንገዱ ቴክኒካዊ አፈጻጸሙ በተቻለ መጠን ቀላል እንዲሆን ያልሆነ ደግሞ በበቂ ስልጠና ለአስፈፃሚዎቹ እንዲገባቸው ተደርጎ ሊሰጥ የሚገባ መሆኑ፣ በኋላ ደግሞ በትክክል የተጠመቀው አሰራር ለማንም ለዚኛው ሞገል ለዚኛው ሞገል ሳይባል መፈጸም መቻሉ እኛም ታታ ነገር አለመኖሩ በግልጽነት ተወዳዳሪዎቹን ማን እንዳሸነፈ ማን እንደተሸነፈ ሊያዩበት የሚችሉት ዜጎችን ያንን ማድረግ የሚችሉበት ሁኔታ መፍጠር ይህ እንግዲህ ቴክኒካዊ የምንለው ነገር በዚህ ሂደት ውስጥ የሚታይ ነው እና አለመታደር ሆነ የፖለቲካ ፓርቲዎቻችንም በአብዛኛው ጊዜ ስምን እዚህም፣ የቴክኒክ አስተጻጠም የትኛው ጣቢያ ላይ ምዝገባ እንዴት ይከናወናል፣ ምዝገባ ለምሳሌ ሲከለከል ቀጥሎ ወዴት ይደረጋል፣ ዛኞት ይቀርባል፣ ጥቃቅም የሚመስሉ ግን የምርጫውን ትክክል እንዳልኩት

ጥሩ የሚባል ስላልሆነ ባል ነገሩ ሊበሉለበት ይሄዳል ብለው መስጋታቸው የሚጠበቅ ነው። ግን እንደው ለዚህኛውን ፕሮግራም ለመግለጽ ያህል ብዙ ጊዜ በአዲስ አበባ ነው እኔ ለማባራት የምመክረው። ድሬዳዋን ግን አሁን ለምሳሌ ብንስ ድሬዳዋ የክልሉ ሶስት የፓርላማ መቀመጫ አለ። የክልሉ ምክር ቤት መቀመጫ ግን ስንወስ መቶ ሰማንያ ዘጠኝ ገደማ ይደርሳል ከዛ እነዛ የሚሰባጠሩ ሚጠቀም በቀበሌ ነው። እነዛ መቀመጫዎች የሚመረጡት በነዛ መቀመጫዎች ወኪሎች የሚመረጡት ማለት ነው። በአንዱ የምርጫ ክልል ውስጥ፣ በትልቁ በፓርላማው የምርጫ ክልል ውስጥ በጣም በርካታ ቀበሌዎች አሉ። እያንዳንዱ ቀበሌ ላይ አንድ ፓርቲ ሶስት ወኪል ወይም ሶስት ካንዲዴት ማድረብ ይችላል። ስለዚህ አንድ ላይ ስናደርገው ሶስት የምርጫ አስፈጻሚዎች ወይም አምስት ልንመድብ እንችላለን። እዛ አምስት አስፈጻሚዎች በቀበሌ ደረጃ በከተማ ምክር ቤት የቀረበውን ካንዲዴት ለመራጮች አስረድተው ግን ሳድርገው በአንድ በኩል ይህንን ምርጫ ማድረግ አለባቸው። የከተማ ምክር ቤት በነገራችን ላይ ለሶስት መቀመጫ አንድ ፓርቲ ያመጣ ማለት ነው። ዝርዝሩ በጣም ሰፋ ያለ ነው። ከዛ በተጨማሪ እንደገና ኮንስቲትዌንሲ ወይም ደግሞ በጣም ብዙ ቀበሌዎችን እንዳቀፈ ውጤት ማዳመር ይኖራል እና በዚህ ሂደት ውስጥ ተራ የመደመር ስራ በጣም ልዩነት ይፈጥራል። በነገራችን ላይ በምርጫ ሂደት ሲደሞ ላይ ምንም ትክክር በሌለበት በጣም እጅግ በርካታ በሚባሉ ጣቢያዎች ላይ ውጤት ሰርዘናል። ምክንያቱም ድምር ብዛት በትክክል አልተሰራ፣ ከሰምግዛቢ ቁጥር የሚበልጥ ሰው ድምፅ ሰጥቷል ተብሎ ስለተመዘገበ እና አስፈጻሚዎቹም እንደዚህ በተደራራቢ ኃላፊነት በውስጥ ሰው አሰራር ለምሳሌ አሁን ድሬዳዋ ላይ ሀሬላ የሚባል ቀበሌ አለ። ሀሬላ ቀበሌ ላይ የሚመደብ አስፈጻሚት ፓርቲዎቹ ይህን ያህል ናቸው ያቀረቡት ካንዴት ይህን ያህል ናቸው ይህልም ብለ አስረድሰ ይህን በዚህ በኩል ታስነብጣለ ውጤቱ በዚህ መልኩ ደምረ እዚህ ጋር ትገልጻል። ይህኛውም ደግሞ ሌላ ምርጫ ክብል ጋር ስለሚዳመር ሌላ ቦታ ነው የምትልከው። እዚህም ያልቅ ነገር አይደለም ስል ብለን ስንል አንደኛው ቀበሌ ላይ ትክክል ሀሬላ ላይ ሊሰራ ይችል ይሆናል ሌሎቹ አንዱ ሁለቱ ካበላሹት ወይም ድምርን ካሳሳቱት የራሳቸው ሌሎች አክል የቀበሌዎች ብቻ ሳይሆን የትልቁን የፓርላማውን ትልቁን ስል በስልጣን ሳይሆን ብዙ ቀበሌዎችን በስል የሚያቅፈን ማለት ነው። የዛን ላ ውጤት የማበላሽ ውጤት ሊኖረው ይችላል በሚል የአስተጣቀሙን ትክክለኝነትና እንዳልኩት በሁሉም አሳማኝ በሆነ መልኩ በግልጽ በምናሳይበት ሁኔታ ለመፈጸም ካለ ስላቶች ነው፣ ይሄን ያደረግነው ግን አንች ምንደርሽ በጥያቄሽ ላይ ጽሆን ይሄ ነገር ለመራጮችም በደንብ ካልታየ፣ ለተወዳዳሪዎችም በደንብ ካልታየ ይህንን ችግር መፍቻ ሌላ መንገድም ማየት ይኖርብን ይገባ ይሆናል እና አንዱ እያሰብን ያለነው ነገር ምንድን ነው፣ በተለይ እነዚህ ሁለት ከተሞች ላይ የሚወዳደሩትን ፓርቲዎች እጩ ያቀረቡትን ማለት ነው። ይህንን ሁኔታ በዝርዝር አስረድተናቸው እንደገና አብረን የተሻለ መንገድ እንፈልግ ብለን ለማነጋገር እንግዲህ፣ ይህን ይህን ስንል ያው ገዥን ተቃዋሚውን በሚያካተት ሁኔታ እንደሱ አይነት ውይይት ማድረግ ያስፈልግ ይሆናል ወደሚል እየደረሰ ነው እና የመጨረሻ በቃ የአንድ ቀን ቢስ ስለተባለ እንዲህ ነው መቃኑ የማይቀየር ብለን መውሰድ የለብን። የተገለጸው ምክንያት ማለት ነው። ተከታትሎ ሁኔታዎችን መዘገብ ይጠይቃል። ጉዳዩን ይከታተለዋለን። ወደ ሌላ ጥያቄ ልለፍ። ሪኩም መጋሎ የተባሉ ጥያቄ እንግዲህ የአራት አምስት ጥያቄ ያቀረቡትን ሰዎች ለመበታተል ሞክረናል። አንዳንዶቹ ስሞች የሚደጋገሙት ለዛ ነው ና ምርጫ ቦርድ የሰረዛቸው፣ ነገር ግን ፍርድ ቤት ደግሞ የመለሰላቸው በምርጫ መሳተፍ ይችላሉ ወይ የሚል ጥያቄ ነው። እንግዲህ እንደምትል አንድ ሁለት ፓርቲዎች ወይም ከሶስት ገደማ ይመስሉኛል እያሰርቲፊኬታቸው ሲቀረብ የአዋጅን የአስራ ስልሳ ሁለት መለኪያዎች አላሟሉም ተብሎ ሲሰረድ ፍርድ ቤት ሄደው አቤት ብለው እንደገና ጉዳያቸው በምርጫ ቦርድ እንዲታይ ፍርድ ቤት ወስኖላቸዋል። እና ያን ውሳኔ ሀሳቢ የማድረግ የጠየቁት ይመስለኛል ያው ውሳኔን የሚለው ባጠቃላይ ምርጫ ቦርድ ይህን የተረድ ውጤት ያለው ውሳኔ ሲሰጥ ፓርቲዎቹን ጠርቶ በዚህ በዚ ምክንያት ሰርቲፊኬታቸው ሊሰረዝ ስለሆነ መልስ ስጥበት አላለም። ስለዚህ ይህ ይገባል እንደገና መልስ ያሰጣቸው ነው ያለው እንጂ ሰርቲፊኬት ሊሰጣቸው ይገባል ብሎ አልወሰነም። ስለዚህ እንደገና እኛ ጋር ከተመለሰ በኋላ ሌላ ተጨማሪ ሂደት ይኖራቸዋል ማለት ነው በጉዳያቸው ላይ። ስለዚህ ጊዜ ካለን የምርጫ ሰሌዳ ጋር ያ የሚጣጣም ስላልሆነ እንደገና በፍርድ ቤት ውሳኔ መሰረት ጉዳዮች አይቶ ምናልባት ሰርቲፊኬታቸውን እንደገና የሚያገኙ ፓርቲዎች ቢኖሩ እንኳን ባለው ሰሌዳ እጅ ለማቅረብ የሚደርስበት ሁኔታ አይኖርም እና ይህንን ጥያቄ በዚህ መልኩ ብንረዳው። ላለ ከዚሁ ከፓርቲ መሰረዝ ጋር የተያያዘ አንድ ሌላ ጥያቄ ስላለ እሱን ልጠይቅና ወደ ሌሎች ጥያቄዎች አልፋለሁኝ። ሳንቴሼ ምናሴ የተባሉ አድማጭ ናቸው። በጽሁፍ ያደረሱን ጥያቄ ምንድን ነው የሚለው ምርጫ ቦርድ የህወሓትን ምዝገባ ፈቃድ አግዶታል። ፓርቲው የጣሰው ነገር ምንድን ነው? ይህም ለዚህ ጥያቄ የሚሆን መልስ እፈልጋለሁ ብሏል። የህወሓትን በተመለከተ እንግዲህ ውሳኔውንም በሰጠን በሰጠነው ጊዜ እያነሳ ነው ነገር ነው አንዱ የምርጫ ቦርድ የፓርቲዎችን ሬጉሌት ከማድረግ ከማስተዳደር ኃላፊነቱ አንዱ እንደ ዋና ጉዳይ የሚወሰደው ነገር በህዝቡ የተቀመጠው በድሮውም ህግ የነበረ ነገር ነው ፓርቲዎች በሀይል ተግባር ላይ መሳተፍ አለመሳተፋቸውን አዳርሶ ተፋት በሚያገኙበት ጊዜ ምርጫ ቦርድ እነዛን ፓርቲዎች ህጋዊ ሰውነታቸውን እንዲያጡ ማድረግ አለበት ይላል ምክንያቱም የፖለቲካ ፓርቲ ስራ በአጠቃላይ ፖለቲካም የሀሳብ ግጭት በሰላማዊ ሁኔታ ውስጥ የሚደረግ ትክክርና ውድድር ነው እንጂ መሆን ያለበት ያው ከጠመንጃ ጋር የሚያያዝ ነገር እንዳልሆነ ግልጽ ነው። ህጉ የሚያስቀምጠው እና ከኃላፊነታችን አንዱ ፓርቲዎች ወደዛ መንገድ እንዳይሄዱ ማድረግ አድጋውትም እንደሆነ ሲረጋገጥ እንዳልኩት የህጋዊ ሰውነት እንዲያጡ ማድረግ ግዴታችን ነው እና የህወሓት ጉዳይ እንግዲህ ያው በአጠቃላይ ብዙ የሚያከራክር ነገርም አይመስለኝም። በአደባባይ ነው ጦርነት ውስጥ የገቡት ከፌዴራሉ መከላከያ አጋ ማለት ነው እና ያንን ሀይል ተግባር እንደ ፓርቲ እንደ ፓርቲ ወስነው ደግሞ እንደ ክልል መንግስትም የማድረጉ ነገር አጠያያቂ ማስረጃ የሚያስፈልገው ነገር ስላልነበረ ይሄ ደግሞ እንዳለ ከፖለቲካ ፓርቲዎቹ የመንቀሳቀሻ መድረክ መሪ ህግ ጋር የማይካሄድ ወይም የማይጣቀም ስለሆነ የግድ ውሳኔ መስጠት ነበረብን። በዛ ምክንያት ህጋዊ ሰውነቱን አጥቷል ማለት ነው ይሄ ፓርቲ። እና የጣሱች ነገር በሀይል ተግባር፣ በአመጫ ተግባር እንደ ፓርቲ መሳተፋቸው ነው። ባጭሩ ባስቀምጥ፣ እያጠቃለልን ነው። ሰዓታችን እያለቀ ስለሆነ የመጨረሻ የሆኑትን ጥያቄዎች ላስደምጦትና ወደ ማጠቃለያ እንሄዳለን። ሁለት ጥያቄዎች አሉ። ሁለቱ ጥያቄዎች ከምርጫ ማስፈጸም ጋር የተያያዙና አስተዳደራዊ የሆኑ ይመስላሉ። ግን በድምጽ የቀረቡልንና ተመሳሳይ ስለሆኑ እናስደምጦት። እንዲሁም ደግሞ የኛ ሙሌ የተባሉ አድማጭ የኔ ጥያቄ አስመራጭ የተባሉት እነ ማይ ወረዳ ወይም ምስራቅ ጎጃም ብለው ቦታውን ይጠቅሳሉና በብዛት የኢህአዲግ አባላት የነበሩ ነባ ተግባር መምህራኖች ናቸው። ይሄ ደግሞ የተረጋገጠ ነገር ነው እና ተመራቂ ተማሪዎችን ወይም የተመረቁ ተማሪዎች ከጨዋታ ውጭ እንዲሆኑ ተደርገዋል፣ የሚል ጥቆማ የሚመስል ጥያቄ ሰንዝረዋል። የአድማጮቹም ጥያቄ እንዲሁ ከአስመራጭነት ጋር የተያያዘ ይመስለኛል። እስቲ እንስማውና ጠቅለል አድርገው ይመልሱልናል። ሰላም ነው። እንዴት አመሻችሁ? እኔ የምደውለው ከአዲስ አበባ ነው ከሁለት ሺህ በላይ ለምርጫ ቦርድ ምርጫ አስፈጻሚነት እና ለምርጫ አስተባባሪነት ተመዝግበን ከስድስት ወር ሰባት ወር በላይ ከጠበቅም በኋላ እስከ ዛሬ ምዝገባ እስከሚጀመርበት ቀን ግን ሳንጠራ ቀርተናል። ነገሮችን ማጣራት አልቻለም። እሷንም ቀጥታ ማግኘት አልቻለም። ግን እስካሁን የሰማነው ነገር ቢኖር አበል ውስጥ ባሉ ሰራተኞች ስማቸው በመተላለፉና ለአበል በመረሮጣቸው እነሱን በዛ ስራ መድበው እኛ በስራ አጥነት ቁጭ ብለን ስንጠብቅ የነበረ ያን ስራ ለመስራት ዝግጅት ላይ የነበርን ሰዎች ተመዝግበን ሳይጠሩን ቀርተዋል እና ይህም የሆነበት ምክንያት ምን እንደሆነ ስላላወቅ እንድጠይቁልን እንፈልጋለን። የተሰራው ስራ ልክ አይደለም ማለት እዛ ድረስ ወረዳ ማየት ባትችልም፣ ግን ከመቶ አርባ ሺህ በላይ ተመዘገበው ወጣትና ምሩቃን ተማሪ ምንም ሳይ ስራውን ሳይጠራ ቀበሌ ውስጥ ባሉ ሰዎች እና ኢቨን በብልጽግና ፓርቲ ሳይሆን በብሔርተኝነት እንኳን ብናስበው በብዛት የኦሮሚያ ተናጋሪዎችና በክፍለ ከተማና በቀበሌ በሚሰሩ ስማቸው በቅርብ በመተላለፍ ሳምንት ባልሞላው ስማቸው ወደዛ ተላልፎ አበል በልተው ስልጠና ውስጥ ምዝገባ ወደ ስራ ተሰማርቷል። ያልገባን ነገር ምንድን ነው? ለምንድን ነው እንደዚህ ሆነው? እኛ የመስራት አቅማችን መች ታይቶ ነው እንደዚህ የተደረገው? ለምን ሳድሎ ይፈጸማል? አመሰግናል። ሁለተኛ ጥያቄውን ደግሞ እንስማይል ሄሎ ቪኦኤ ሰላም ነው። እንዴት ነው? ጤና ስጠለም ብርቱካን ሚደቅሳን በማለት በጣም ደስ ብሎኛል። እኔ መጠየቅ ምንድነው የማራጩ አስፈጻሚ ለአራት ወር ተብሎ ነበረ ምዝገባ የተመዘገበ ነው። ነገር ግን ከአራት ወር ወደ አርባ ሰባት ቀን እንደገና ደግሞ አበዱ። ለምን ተቀነሰ? ይሄ እንዴት ነው? አስፈጻሚ ዋካለ የኑሮ ውድነት አለ፣ ትራንስፖርት አለ፣ ነገር አለ። እንዴት ነው አበሉስ ለምን ተቀነሰ? የአራት የአራቱ ወሩስ ወደ አርባ ሰባት ቀን ለምን ተቀየረ ምንድነው? በዚህ አጋጣሚ ስራ አጡን እንድታስቡ ይጠቀም ብላችሁ ብትወጡስ ምን አለበት? ለምን ተቀመጽ መልስ ተጠቅስ ጠባበቃለን። እሺ እስቲ ለእነዚህ ጥያቄዎች ምላሽ ይስጡን። እሺ አመሰግናለሁ። አንድ ከጥያቄዎቹ ሀሳብ እንዲያስኩት እነዚህ ጠያቂዎች ቦርዱ በሚያስፈጽመው አጠቃላይ ምርጫ ላይ በአስፈጻሚነት ለመሳተፍ መፈለጋቸው በጣም የሚያስደስተኝ ነገር ነው። እኔ በግልጽ እንዲህ አይነት በአስፈጻሚነት ለመመዝገብ ከሞከሩ ሰዎች አላግባብ ቀረን የሚሉ ወይም ደግሞ ሳመጣራ ቀረን የሚሉ አድሎ ተደረግን ብለ ያሰቡ ሰዎች የሚኖራቸው በተለያየ ሁኔታ ሰምተናል። ግን የሆነው ነገር ምንድን ነው? አገሩ ላይ እንግዲህ ወደ ሀምሳ ሺህ ገደማ ምርጫ ጣቢያዎች ስንሰት ቢያንስ ሶስት ሰው መመደብ አለብን። መቶ ሀምሳ ሺህ ሰው መመደብ ቀላል ስራ አይደለም። አንዳንዶቹ እንደተናገሩት ቅድም ከስድስት ወርን ከሰባት ወርን በፊት ከተለያየ ቦታ በማስፈጸም ስራ ሊሰማሩ የሚችሉ አቅሙ ያላቸው ትሬኒንግ ቢወስዱ ማስፈጸም የሚችሉ ያን ትሬኒንግ ገብቷቸው ሊወጡ ግዴታቸውን ሊወጡ የሚችሉ ከፓርቲ ገለልተኛ የሆኑ ሰዎችን ለመመልመል በብዙ መንገድ ጥረት ስናደርግ ቆይተናል። እንዳልኩት በጣም አንዱ እንደውም ቻሌንጅ የበዛበት ስራችን ነበር ማለት ይችላለሁም። እና ቁጥሩን ለማምጣት ብዙ ተወዳዳሪዎችን ለማግኘት በጣም ችግር ነበረ። እንደውም ጠረሁ የሚል ሰው ይኖራል ብለን የማናስብበት ወቅትም ነበረ። ግን በሂደት የሚያመለክቱት ሰዎች ብዛት ለማስፋት ችለናል። በተለይም ደግሞ የራሳችንን የዌብ አፕሊኬሽን ደቨሎፕ አድርገን በአደባባይ ጥሪ ስናደርግ ጥሩ የሚባል ሁኔታ ብዙም አመልካሾች ወደኛ መጥተዋል። ይህትን ግን አሁንም በአንዳንድ ክልሎች ለምሳሌ እንዳስተዋር በሶማሊያ አካባቢ በቂ ቁጥር በመጨረሻው ሰዓት አላገኘንም ነበር። እሱን ለማሟላት እንደገና ተጨማሪ ጥረት ያስፈልግ ነበረ። ግን አሁን ጠያቄዎቹ ያነሱት አችን ከአንድ ሁለቱ አማራ ክልል አካባቢ ነው። እዛ ያሉ ምርጫ ክልሎቻችን ላይ ከሚያስፈልጉን ጣሚዎች ብዛት ሶስት እጥፍ የሚሆኑ አመልካቾች ነበሩ። ይሄ የሚያስደስት ነው። እንዳልኩት እንደሚጫወት በስራው ለመሳተፍ ፍላጎት ያላቸው በሀገራቸው ጉዳይ ለመሳተፍ የሚፈልጉ ሰዎች መኖራቸው ማየት ራሱ መልካም ነገር ስለሆነ ግን ያው ዞሮ ዞሮ ቦታ የሚፈልገውን ሰው ቁጥር ብቻ መውሰድ ስላለብን የተወሰኑትን ብቻ መድረስ ነበረብን። ይህን በምናደርግበት ጊዜ ግማሹ ነገር ከፊሉ እዚሁ በሄድኳርተር በሲስተም የተሰራው የአንተ እንትን ማለት ነው። በትምህርት ደረጃቸው በኤክስፔሪንሳቸው የተሻለ የሚባሉትን እንዳለ ፊልተር አድርጎ ለምሳሌ ሁለተኛ ሶስተኛ ጊዜ ያላቸውን ሰዎች ያመለከቱታል። እነሱም መጀመሪያ ይደረግራል ሲስተሙ ማለት ነው። የሴቶች ተሳትፎ ደግሞ መጨመር ስላለብን በየጣቢያው ግዴታ ነው። በነገራችን ላይ በሕግ የተቀመጠ ካሉት አመልካቾች ሲሰሙ ሴቶችን ቅድሚያ ሰተው ይመድባል ማለት። ከዛ በኋላ ዲግሪ ዲፕሎማ እያለ በዛ መልኩ ሲቀመጥ፣ ከዚህ አንፃር ወደኋላ የሚቀሩት ከሊስቱ ወደ መጨረሻ ገደማ ይሆናሉ። በግበ ተጠባባቂነት የምንይዛቸው እንደዛው ነው። ይህ መመሪያ ዝርዝሩ ነው የሚጨምረው። የረጃ አስፈጻሚዎቻችን ልከናል እና እንዴት እንደሚተገብሩትን እዛ ደግሞ ቀበሌ ድረስ ኖ ነው የትኛው ቀበሌ ያለሰው ሰው የትኛው ቀበሌ ላይ እንደሚመደብ አጣርተው መድበው የመጡትን ያለፉትን ብቻ አሰልጥ ነው እንዴት ወደ ስራ እንደሚያስተማሩ መመሪያ ሰጠናል። እና በአስተጫጨሙ ላይ አንዳንድ ጊዜ ችግሮች ያጋጥመዋል። ይህንን መረጥ ነበረብኝ የለብኝም ወይም ደግሞ የፓርቲ አባል የሆነ ሰው ገብቷል የሚሉ ብዙ አቤቱታዎችን ተነስተዋል። እንግዲህ ይህ አዲስ አስከራርም ነው። በፊት ከነበረው መንግስት እንዳለ ሙሉ አስፈጻሚ ከሚመለምልበት አስከራር ውጭ ሲሆነ እንደ መጀመሪያ ነገር የሚያጋጥም ችግር ነው ያጋጥም ብለን እንወስደዋለን ግን፣ በሂደቱ ምንም አይነት ለአድሎ የተጋለጠ ነበር ማለት የሚቻልበት አግባብ አልነበርም። ምናልባት እንግዲህ በተለያየ ሁኔታ እንደዚህ አካባቢያቸው ሰዎች እነሱ ቀርተው ሌሎች ሰዎች ገብተው ሲያዩ በዚህና በዚያ ምክንያት ነው ብለው ሊያስቡ ይችላሉ። ግን እንደጠቀስኩት ግልጽ በሆነ መምርተኛ ነው ይህ ተግባር የተፈጸመው። እንዲሁም አንዱ ጠያቂ ከቋንቋ ኦሮሚያ አካባቢ ያሉ ሰዎች ብዙ ተቀጥቀዋል የሚል ነገር አንስተዋል። ብዙ ትንሽ በጣም ከኛ አስተራር ጋር ማይጣጣሙ ሊነሳም የሚችል ነገር አይደለም። በነገራችን ላይ ምክንያቱም እኛ ምርጫዎቻችን የምናስፈጽመው ሰነዶቻችን የምናዘጋጀው በየክልሉ የስራ ቋንቋ ነው። ስለዚህ ኦሮሚያ ያሉ ኦሮምኛ መናገር የሚችሉ መጽሐፍ የሚችሉ ሰዎች ስልጠና አግኝተው ያስፈጽማሉ። ግን አፋር ያለ አፋር ላይ ኦሮምኛ የሚናገር ሰው ደፍነት ሊሚያላ ንችል አፋር ይናታልቻለ ወይም አማርኛ የሚችል ዛ ሚመደባል ሶማሌም እንደዛው ነው እና ይሄ እንደው ምንም አይመስል ነገር ነው። ከዛም በተጨማሪ ደግሞ እኛ በቂያችንን ለመቀነስ ስላለብን ያለንም በጀት ስለማይፈቅድልን Aslında çok hak hava bir hava da bu. arada bir bir açı. ምርጫ በሚያስፈጭበት ሁኔታ ነው ድልድል ምን ምልመላውን የሚያደረግ ነው። እና ከዛ ውጭ ግን የተለያዩ ቅሬታ ያደረባቸው አመልክተው ያልተጠሩ ሰዎችም ቢሆን በዚህ አጋጣሚ እንደማዝነት ለጭወዳለን። ግን አድሎ ስላለ ነው ወይም ደግሞ ሌላ የተለየ ትክክለኛ ያልሆነ አሰራር ስላለ ነው የሚለሆነ ሀሳባቸው እንዲ ከሙት በዚህ አጋጣሚ ማብራሪያ መስጠት ይፈልጋለን ካስፈለገም እንዳለ ከፍሰማችን ላይ ካለ መረጃ ላይ አውጥቶ ለግልጽ አሰራር ሲባል ዝርዝር ሂደትን የሚያሳይ አትሊስት ዴታውን ማውጣት እንችላለን። ትንሽ አስቸጋሪነት እንግዲህ የቁፎ መብዛት፣ የዴታው መብዛት እና አሁን በስራ ውጠት ላይ ስላለና ወደፊት ግን ለተሻለ ሞር ግልጽ ለመሆን ተጨማሪ መረጃዎችን አቅተን ለህዝብ ይፋ የምናደርስበት ሁኔታ ሊኖር ይችላል በጣም እናመሰግናለን የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ወይዘሪት ብርቱካን ሚደግሳ ከአድማጮች የቀረቡ ጥያቄዎች ላይ ምላሽ ለመስጠት ፈቃደኛ ሆነው በስልክ በዋትሳፕ በኢሜይል እንዲሁም ደግሞ በማህበራዊ መገናኛ አውታሮቻችን ላይ ጥያቄ ልከው ለተነሱ ጥያቄዎች ምላሽ ስለሰጡን በጣም እናመሰግናለን እኔም በጣም ነው የማመሰግነው፣ እጅን ስለጋበዛችሁ እንዲህ አይነት ደግሞ በጣም የህዝብንም ማተያየትና ጥያቄዎች የሚያንጸባርቁ ጥያቄዎች ስላቀረባችሁ በጣም ነው የማመሰግነው። የጥያቄው መልስ እንግዳ የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ወይዘሪት ብርቱካን ሚደቅሳን እና አዘጋጇን ጽዮን ግርማን እናመሰግናለን። ጭር ሞገድ በ21፣ በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ደግሞም በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም እና በፌስቡክ አት ቪኦኤ አምሐሪክ ላይ በቀጥታ የሚተላለፈው ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን እንድታመሹ በድጋሚ እንጋብዛለን። አሁን በመግቢያው ወደ ጠቀስኩት የክርክር መሰናዶ እናልፋለን። ሶስት ወገኖችን የወከሉ ተሳታፊዎች በወቅታዊና አነጋጋሪ ርዕሰ ጉዳዮች ዙሪያ የያዙት ጠበቅ ያለ ክርክር ነው ቀጥሎ የሚቀርበው በትግራይ ክልል ያለውን ሁኔታ አጠቃላዩን የኢትዮጵያ ይዞታና ኤርትራን ጨምሮ እያወዛገቡ ያሉ ጭብጦችንም ይፈትሻል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ተከታዩን ክፍል ይዞ ቀርቧል። የክርክሩ ተሳታፊዎች ራሳቸውን የሚያስተዋውቁበትን መለስ ብሎ በማስታወስ ይሆናል የሚጀምሩ አመሰግናለሁ። ካናዳ ነው ያለሁት። ዮሐንስ አብርሃ ይባላለው። ትግራይ ሚኒስቴር ሰራተኛ ነበርኩኝ። ላለፈው አሰልተኛ ዓመታት በዋና መስሪያ ቤቴም በውጭ ባለ ኤምባሲዎችም በፓሪስና በብራሲል ሰርቻለሁ። አሁን ውጭ የትግራይ መንግስትን ወክሎ ስራ የሚሰራ ኮሚቴ አለ። ከዛ ኮሚቴ ጋር አብሬ እየሰራሁ እገኛለሁ። ዛሬ አቶ ጌርጌስ ይባላለን። ትውልድ ሀገሬ ኤርትራ ያደግኩበት ኤርትራ፣ በኮሌጅ ደረጃና ከዛ በኋላ ስራ ኢትዮጵያ ረጅም ዓመታት ቆይቻለን። ከዛ በኋላ ወደ አሜሪካን ሀገር መጥቼ እዚሁ በአስተማሪነት ዩኒቨርሲቲ ሰራ ነበር። አሁን ጡረተኛ ነኝ። ሩ እባላለሁ። ዋሽንግተን ዲሲ አካባቢ ነው የምኖረው። በዓለም ባንክ ውስጥ ኢንተርናሽናል ኮምፓሪዝን ፕሮግራም የሚል በመቶ ዘጠና ሀገር ላይ ከሄድ የኢኮኖሚ ማነጠሪያ ድርጅት በዛ ውስጥ ምክትል ግሎባል ማናጀር ሆኜ ሰራ ነበር። አሁን በብዛት በኢትዮጵያ ዳያስፖራ የምሳተፈው በዛ ላይ ነው። በቅርብ ጠቅላይ ሚኒስተሩ ያቋቋሙ የኢትዮጵያ ኢንዲፐንደንት የኢኮኖሚክ አድቫይዘሪ ካውንስል አባል ነኝ። ዶክተር በርሄ በሚቀርቡ ክሶች ላይ የምትሰጧቸውን መልሶች ወይም አስተያየቶች እናስከትል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጋር መነጋገራቸውን፣ የኤርትራ ጦር ሰራዊት ከኢትዮጵያ መውጣት ላይ መስማማታቸውን፣ የኢትዮጵያ መከላከያ ኃይል በምትኩ የድንበሩን ጥበቃ እንደሚያስፈጽም ይፋ አድርገዋል። በአንጻሩ የኤርትራ ጦር ኢትዮጵያ ውስጥ መኖሩንም ለመጀመሪያ ጊዜ ነው ጠቅላይ ሚኒስትሩ ያመኑት። በሌላ በኩል ቀደም ሲል የጠቀሷቸውን ጨምሮ ዓለም አቀፍ ተቋማት በአክሱም ተፈጸመ የሚሉት ከፍተኛ የሰብአዊ መብት ጥሰት፣ የሴቶች መደፈር የኤርትራ ጦር መፈፀሙ ነው በተደጋጋሚ የተዘገበውና፣ ምንድን ነው የእርሱ አስተያየት በዚህ ላይ? ውሸት አስር ጊዜ ገለብጡት እና እንትን ቢሉት ከውሸትነቱ አልፍም። አጋ አይደለውም። የኤርትራ ወታደር አይደለውም። ግን በቅርብ የማውቀው ነገር በትግሉም ጊዜ ህጅ ያለሁኝ ሜዳ እ ብዙ ጊዜ ስለምመላለስ ስለማውቀው የኤርትራ ሰራዊት እንኳን እንደዛ አይነት ተግባር ሊያደርግና አነስተኛ ነው የሚባል ኢንፍራክሽን ወይ ደግሞ ህግ መተላለፍ አይደረግም። እዛ ለማሸነፍ የቻለውና በድል ለመጎናፀፍ ነፃ ለመሆን የበቃው የኤርትራ ትግል የኤርትራ ሰራዊት ስነ ስርዓት በማክበር ትዕዛዝ በማክበር ነው። በኦንሊ የኤርትራ ሰራዊት በራሱ የሚያደርገው ነገር ቢኖር ምንድነው፣ መስዋዕት ብቻ ነው። መስዋዕት የሚፈልግ ነገር ሲሆን ያዛዡ ትዕዛዝ ሂድ ሙት እንዲለው አይጠብቅም። አስፈላጊ የሆነ ሲታየው ሄዶ ራሱን ይሰዋል። ይሄ ብቻ ነው የኤርትራ ሰራዊት እና በዚህ አይነት መልክ ለወደፊቱም የሚያሳፍር ነው የሚሆነው። እኔ እንኳን እንዲህ አይነት ነገርና ይሄ አይነት ክስ በህግ ደረጃ እንደሆነ አድሚሲብሊቲ ኦፍ ኤቪደንስ የሚባል አለ እና ተቀባይነት ያለው ኤቪደንስ ነው ወይ ተብሎ መታየት አለበት። አሁን እንደምናየው ግን አንዱ ጀምረውና፣ ሌላው ደግሞ እሱን ለመሰረት አድርጎ ይተቻል፣ ያባዛዋል፣ ይሄዳል፣ ይሄዳል፣ ያድጋል። መሰረቱ ዜሮ ነው። ይቅርታ ጣልቃ እየገባሁ የትኞቹን ነው የሀሰት መረጃ እየቀረበ ተጨባጭ ባልሆነ ክስ የኤርትራ ጦር ሰራዊት ላይ እየቀረበ ነው የሚሉት? የሰብአዊ መብት ኮሚሽንም ሪፖርት አውጥቷል። ያልተጠናቀቀ ቀዳሚ ባለው ሪፖርቱ ቅጣቱም ከባድ መወደላ ካደረገ ምንም አሁን ነገር ነው። ሌላው በተኩስ ጊዜ የሚያጋጥም ነገር ካለ፣ በውጊያ ላይ የሚያጋጥም ሁኔታ ካለ ናቆ አልችልም፣ ግን እሱም ተጣርተው ይቅረብ ጥሰቶች ተፈጽመዋል ይላል። እሱ ላይ ምንድን ነው የሚሰጡት አስተያየት? ራሱ የኢትዮጵያ ሰብአዊ መብት ኮሚሽን የሚ አይውልም አደርገ የሆነ የእሱ ክስስር ደግሞ ከውጭ ሀገር ያለው ቅድም ያልኩት አይነት ሰንሰለታዊ መንገድ ይዞ የሚሄድ ስለሆነ በቁጥርም አላስገባውም። እንደሱ አይነቱ ምክንያቱም ኮንፍሊክት አለ። የኢትዮጵያ መንግስት ኢንተረስት ነው መራመድ ያለው የአካል ወይስ የሌላ ተልእኮ ነው የሚፈጽም ያለው? ይሄ ለኢትዮጵያ መንግስት የሚከው ነገር ነው። ምክንያቱም የራሱ አካል አንድ ሪፖርት ሲያቀርብለት በተለይ ደግሞ እንዲህ አይነት ከፍተኛ የሀገሮች ግንኙነትንም የሚነካ ነገር ሲሆን የኢትዮጵያ ጠቅላይ ሚኒስትር እንዳለው የኤርትራ ሰራዊት የኤርትራ ህዝብ ለኢትዮጵያ ያደረገላት ጥሩ ነገር በታሪክ የማይረሳ ነገር ነው ነው የሚለው እና የኢትዮጵያን ለማዳን ኮንትሪቢዩት አድርገዋል ነው የሚለው እንዲህ አይነት ሁኔታ ሆኖ አንድ የራሱ ክፍል ሀላፊ የሆነ እንዲህ አይነት ሪፖርት ሲያመጣ መጀመሪያ ነገር ሪፖርት ትክክል ነው ወይ ብሎ በህግ አንጻር አድሚሲቢሊቲ የዛው ኤቪደንስ ተከታትለው ተከታትሎ ሁለተኛ ደግሞ በጥናትም በአካዴሚክ ነገር ያየነው እንደሆነም አንድ ሰው አንድ ጽሑፍ ሲያቀርብ ለማሳተም እንኳን ተራ ነገር ለማሳተም የቀረበው ኤቪደንስ ተከታትለው አይተው ትክክል ነው ወይ አይደለም ብለው ማጣራት ያስፈልጋል። የኢትዮጵያ መንግስት ኃላፊነት ነው እና ይሄ ነገር አድርጎ ካመጣው ያንን እነጋገርበታለን። እኔ ግን በምንም አይነት የኤርትራ ሰራዊት ግብር ንጽህናቸውን ለማለት ለመጣስ እና ይሄ ዝም ብሎ ብቻ ወሬ አንስ ተቀብለህ እሱን ማባዛት አንዴ ከበተንከው በኋላ ታም ሚኒስትሩ እንዳሉት ነው፣ እንዲሁ አሸዋ ላይ እህል መዝራት ነው መበተን ማለት ነው እንዳሉት፣ እንደዛ ነው የሚሆነው። እና ይሄ በውሸት የመነገድ ጉዳይ ነው ያለው። ይሄ አልረብ አላዋጣም እስካሁን ድረስ እና ይሄንን ለአንዴና ለመጨረሻ እንደሚሉት የብዙዎች አነጋገር የኢትዮጵያ መሪዎች ይህ ጉዳይ አለው መጣላት የሚገባበት መንገድ አለና በሱ ያጣሉት መልካም መጣራት አለበት። የሚለው ላይ የሚያሻማ አይመስለኝም። የተባበሩት መንግስታት የሰብአዊ መብት ጉዳዮች ጽህፈት ቤት ከኢትዮጵያ ሰብአዊ መብት ኮሚሽን ጋር በመተባበር ማጣራት ምርመራ ላይ ያካሄድ ነው የሚል ተገልጿል። በሂደት እንከታተላለን። አቶ ዮሐንስ ቀደም ብሎ በቀረቡት ላይ ለእርሶ የመከራከሪያ ሀሳቦች በአጭሩ የሚያቀርቡ ከሆነ እድል ስጦ፣ ከዛ ለጥያቄ የሚሆን አንድ ሌላ ድምፅ አሰማለን። አው፣ ማነሳቸው የተወሰኑ ነጥቦች አሉ። እዚህ ላይ መጀመሪያ ዶክተር በርሄ ካሉት ልጀምሪያው። አንዱን የምስማማበት ነገር ስላነሱ ነው ከዛ ልነሳ። የኢትዮጵያ የሰብአዊነት ኮሚሽን አሰራር፣ አመዳደብ፣ አካሄድ እኛም ገለልተኛ ነው የሚል እምነት የለንም። እኔ በበኩሌም እንደዛ ብዬ አላስብም። ይህንን የምለው ከዚህ በፊት ያወጧቸው ሪፖርቶች አሉ። በርከት ያሉ ሪፖርቶች በተለያየ የኢትዮጵያ ክፍል ያላወጡትም አለፈው፣ እዛ ስማሰር ሳይታይ ያለፈ በጣም ከባድ የሚባል ወንጀል ተፈጽሞ ያልወጡ ያልተመረመሩ አሉ። አንዱ ይሄ ነው እና ዶክተር በርሄ ያሉት በዚሁ የወጣው ሪፖርት አጠራጣሪ ነው ያሉት ትክክል ነው፣ እኔም እስማማበታለሁ። አጠራጣሪ ነው። ስለዚህ አጠራጣሪ ያልሆነ ሪፖርት መውጣት ያለበት ፈጻሚው አካል የሌለበት ገለልተኛ የሆነ ውሸት ትክክል ነው። ውሸት ይነዛል። በጣም ትልልቅ የሆነ ውሸት አንድ ውሸት ፈብራኪ ትግራይ ውስጥም ምናልባትም በአፍሪካ ቀንድ ትልቁ ውሸት ፈብራኪ ያለው በሻዕቢያ ውስጥ ባዶ ሰለስተ ይባላል በትግርኛ ወይም ደግሞ ዜሮ ሶስት የሚባል ክንፍ አለ። ይሄ ክንፍ የፕሮፓጋንዳ ክንፍ ነው። ይሄ የፕሮፓጋንዳ ክንፍ የተሰራውም ያልተሰራውም ምናልባትም በወንጀል መልክ ለመስራት የታቀደውንን ነገር አስቀድሞ ህዝቡ ውስጥ እንዲገባ ከዛ በኋላ ሌላ አካል ፈራሰ ብሎ እንዲወጣ የሚያደርግ ክንፍ ነው። ይሄ ክንፍ የሚፈበርካቸው ውሸቶች አሉ። ከውሸቶቹ አንዱ እስካሁን የነበረው የኤርትራ ሰራዊት ትግራይ መሬት አልረገጠም የሚል ነው። እንግዲህ ይሄ ላለፉት አምስት ወራት የተለያየ መግለጫ የተለያየ ገለጻ በኤርትራ የውጭ ጉዳይ ሚኒስቴር፣ በኢትዮጵያ ኮሚኒኬሽን ሚኒስቴር ሲሰጥ ነበር። አሁን ዓለም ተከራክሮ ገብታቸዋል በሳተላይት አይተናችኋል ስትንቀሳቀሱ ታይታችኋል መሬት ላይም አላችሁ ብሎ ጫና ካበዛባቸው በኋላ አሁንም ከነሱ አልሰማንም በነገራችን ላይ የኢትዮጵያው ጠቅላይ ሚኒስትር የኤርትራ ሰራዊት ትግራይ ውስጥ እንዳለ ገልጸውልናል እስካሁን የነበረው ሰይዞ የነበረው ውሸት ይህን ነው ኤርትራ የሚባል ሀይል የለም የሚል አሁን ሌላው ውሸት ደግሞ የኤርትራ ሀይል ሰው አልገደለም ሰውም አልደፈረም የሚል ነው በአነሷቸው ሁለት ነጥቦች ላይ ተከታይ ጥያቄ የሚጋብዝ ነገር ጠቅሰዋል አንደኛው ቀደም ሲል ዶክተር ዮናስ የሴቶችን መደፈር አስመልክቶ የተቀናበረ የሚያነሳሳ ቪዲዮ በማስረጃ የተደገፈ አለ ብለው ነበረ። ሴቶች ሲደፈሩ በየትኛውም ዓለም እንደሚታወቀው ለመናገሩ እንዲከብዳቸው ይጠበቃል። ለተደፈሩ ሴቶች አለመቆርቆር አይቻልም። የየትኛውም ወገን መሆንንም አይጠይቅም። በእውነት በደል ለደረሰባቸው እና ለተደፈሩ በሌላ በኩል ዶክተር ዮናስ ያነሱት ሆን ተብሎ ለፕሮፓጋንዳ ዘመቻ የሚደረግ የሚለው ይሄ በሌሎች ቦታዎችም ተጠቅሷል። ለዓለም አቀፉ ማህበረሰብ እንዲደርስ ተደረገ። መገናኛ ብዙሀኑ ዘገቡበት፣ ተደጋግሞ ተወራ ነው። በዚህ መጠን በእርግጥ የተፈጸሙ ጥቃቶች ናቸው የሚለውን እንዴት ያስታርቁታል? ከፕሮፓጋንዳ ጋር የተያያዘ ነው ለሚለው ምን መልስ ይሰጣሉ? ጥሩ ሀሳብ ነው ያነሳዋል። እኔ እያነሳሁ ያለሁት ፕሮፓጋንዳ አይደለም። የሆነ ነገር የተፈጸመ ነገር ነው እየተናገርኩ ያለሁት። አንድ ሰው ተነስቶ ይህንን ሊያደርግ ይችላል ወይ? አላውቅም። ሊያደርግ ይችላል፣ ላያደርግ ይችላል። እኔ እያወራሁ ያለሁት አሁን ትግራይ ውስጥ ከደፈሯት በኋላ ባዕድ ቁሳቁስ አካል ዋ ውስጥ ያስገቡባት ሴት እኔ የተወለድኩበት አካባቢ ነው ያለች። እቺ ልጅ ከአንድም ሁለትም ሶስትም በርከት ያለ ሰው ሄዶ አይቷታል። የተደረገችውን ነገር በዝርዝር አስረድታለች። ምስሉ እንዳይታይ ተደርገዋል። በትክክል እንዳልከው የባህል ነገርም ስላለ ምስሏን ማሳየት አልፈለገችም። የተደረገችውን ነገር ግን በትክክል አውርታለች ችል እኔ እያወራ ያለሁት ስለዚህ ነገር ነው። መቀሌ አንድ ማዕከል አለ፣ የተጎዱ ሴቶች ብቻ የሚታከሙበት ክብካቤ የሚያገኙበት ማዕከል አለ። ጋዜጠኞች ሲመጡ፣ የሚያግዙ ሰዎች ሲመጡ እንዴት ናችሁ ብለው ስለሚጠይቋቸው እና ስለተደረገው ነገር ስለሚያወሩ የኢትዮጵያ መከላከያ ማዕከሉን ወርረው እነዚህ ሰዎች ከአሁን በኋላ እንደዛ አይነት ነገር የምታወሩ ከሆነ ለሕይወታችሁ እንድትሰጉ ብሏቸዋል። አሁን እያልን ያለ ነው የተባለውን ነገር የተደረገውን ነገር ነው እያወራ ያለሁት። በውጭ በሚደረገው ሰላማዊ ሰልፍ ሰው እንደሚገደል ለማሳየት ድራማ ይሰራል። እዚህ ሰልፍ ሲደረግ ማለት ነው። ሴቶች እየተደፈሩ መሆናቸውን ለማሳየት በቀለም የጨቀይ ጨርቅ ይዘው ሊወጡ ይችላሉ። ቪዲዮ እያሉ ያሉት ዶክተር ዮናፍን አይተው ከሆነ በዚ ያስተካክሉት። ትግራይ ላይ ግን እየተደረገ ያለው ነገር የሆነ የተፈጸመ ነገርን ነው እያወራን ያለ ነው ኢንፋክት ምናልባት ወልደውም ሊሆን ይችላል። ዶክተር ዮናስ፣ ዶክተር በርሄም እንደዚሁ ሴት ልጆቹም ይኖሯቸው ይሆናል። እንደ ሰው በትግራይ ሴቶች ላይ የተፈጸመ ያለው ነገር አስቀድመው መኮንን ነበረባቸው። የሚያስፈልገውም እሱ ነው። እኔ ልጅ ያለው አባት ነኝ። በልጄ ላይ እንደዚህ አይነት ነገር እንዲደርስ አልፈልግም። ማንም ሰውም ይህንን ነው መደገፍ ያለበት። የሚልመት ነው ያለው አንዱ። ይሄ እና ውሸቱ ከዚህ ጋር ነው የተያያዘ ነው። የተወሰኑ ነገሮች ዶክተር ዮናስ ካነሷቸውን ለማንሳት ምናልባት ከዚህ ጋር በቀጥታ አይሄድም፣ ግን ስላነሱት ላለፉት ሀያ ሰባት አመታት ሀብት የዘረፈ ካለ መጠየቅ አለበት። ይሄ የኔ አቋም ነው፣ የትግራይ መንግስትም አቋም ነው፣ የትግራይ ተወላጆችም አቋም ነው። የዘረፈ ካለ መጠየቅ አለበት። ባለፈው የዘረፈው ግን ስልጣን ላይ የነበሩ የህወሀት ሰዎች ብቻ ሳይሆኑ ስልጣን ላይ የነበረ የሁሉም ኢትዮጵያ ውስጥ ያለ ብሄር ተወላጅ ሁሉም መጠየቅ አለበት፣ ወደ ህግ መቅረብ አለበት። እንደዚያ አድርገው ከሆነ ያቀረቡት አንድ የስታቲስቲክስ መረጃ አለ። የድህነት አሮንቋ ውስጥ የገቡት የሚለውን እኔ ማውቀው ይሄም በዓለም አቀፉ የባለም ባንክም በኢትዮጵያ ስታቲስቲክስ ኤጀንሲ የወጣው የኢትዮጵያ ከድህነት ወለል በታች ያለ ምጣኔ ሀያ ሰባት በመቶ ሲሆን ትግራይ ላይ የነበረው ሀያ ዘጠኝ መሆኑን ነው። ድህነቱ የከፋ ድህነት ያለው ትግራይ ውስጥ ያለ መሆኑን ነበረን የማውቀው። እውነታውም እንደዛ ነው። እኔ እዛ አካባቢ በደንብ ስለማውቀው ማለት ነው። ከተለያየ ቦታ ወደ ትግራይ ተሰርቀዋል የሚለው ነገር ምናልባት ይሄ መሬት ላይ ያለውን ነገር አይቶ መፍረድ ይቻላል። ምክንያቱም በርከት ያሉ ሰዎች ሄደው አዝመው ተመልሷል። ይህንን በሚዲያ አቀርበው ገልጸውታል። ከተለያየ የኢትዮጵያ ክፍል ሄደው ወደ ትግራይ ይሄዱ። እስካሁን የተባልነው የተሰበክነው ፕሮፓጋንዳ ውሸት መሆኑን አውቀናል እያሉ ተናግረዋል። ትግራይ ተዘረፈ አደገ የሚባለውን ነገር ማለት ነው። ኢፔሌክ ይቃወም የነበረው በሪፎርሙ ኢትዮጵያ አትሸጥ የኢትዮጵያ አየር መንገድ ለሽያጭ ቀርበዋል፣ የኢትዮጵያ ቴሌኮሙኒኬሽን ለሽያጭ ቀርበዋል፣ የኢትዮጵያ ስኳር ድርጅቶች ለሽያጭ ቀርበዋል። ይህ ለሽያጭ አይቅረብ ነበር እያለ ያለው የኢትዮጵያ ተቃውሞ እንጂ ሪፎርሙማ ሰላሳ አምስት ቀናት እኮ ተሰብስቦ ለውጥ ያስፈልገናል ብሎ እሱ እኮ ነው ያቀረበው። እስረኛ ይከታ የሚል እኮ ፕሮፖዛል ያቀረበው እኮ ህወሓት እኮ ነው፣ ሌላ እኮ አይደለም። አተገባበር ላይ ዶክተር አብይ ተገበሩ፣ ያመጣው ግን ህወሓት ነው ይህንን ያደረገው፣ እና አይ ቲንክ እነዚህ ነገሮች ላይ አድማጮቹ ባላንስ የሆነ ነገሮች ልዩ ጥሩ ነው የሚል እምነት አለብን። ሌላ ጥያቄ ሳላስከትል ዶክተር ዮናስ የእርሱን ወድ በጣም አመሰግናለሁኝ። በመጀመሪያ ደረጃ በሁለት እሾች ለመላል ፈልጋለሁ። የኤርትራ ኢትዮጵያ ውስጥ አለ ወይንም የለም የሚለው በሁለት በኩል መመልከት አለብን። በመጀመሪያ ደረጃ እንግዲህ ይሄ የግለሰብ አመለካከቴ ነው። የኤርትራ ወታደር ኢትዮጵያ ውስጥ ገብቷሉ ለሚለው ጥያቄ መንግስትም ይሁን የኤርትራ መንግስት ትራንስፓረንስ የሆነ ግልጽ የሆነ አቋም መያዝ ነበረባቸው ከመጀመሪያ ጀምሮ። በእኔ አመለካከት የአንድ ሀገር መንግስት የሌላን ሀገር መንግስት የኮንስቲቲዩሽን ኦርደራችን እየተጣሰ ነው፣ እንደዚህ አይነት ጥቃት ደርሶብናል፣ እርዱን ብሎ ለመጠየቅ ሙሉ መብት አለው። ኢንተርናሽናል ሁልጊዜ የሚደረግ ነገር ነው። ብዙ ሀገሮች ላይ የሚደረግ ነገር ነው። ይሄ ደግሞ ተቃውሞ ከቲፒኤልኤፍ ደጋፊዎች ሲመጣ ይገርመኛል። ለምንድን ነው ይገርመኛል። ቲፒኤልኤፍ እኮ አዲስ አበባ ሲመጣ ከኢፒኤልኤፍ ወታደሮች ጋር ነው የገባው። አዲስ አበባ ነው የያዘው እኮ ከኢፒኤልኤፍ ወታደሮች ጋር ነው። የኢፒኤልኤፍ ወታደሮች ድጋፍ ባይኖረው እኮ ኖሮ አዲስ አበባ ያመጣም ነበረ፣ ስልጣንም አያወጣም ነበረ በመጀመሪያ ደረጃ። ሁለተኛ ኢቭን የኤርትራ ሬፈረንደም ሆኖ የኤርትራ መንግስት የራሱን እንከለለም፣ በኋላ የኤርትራ ወታደሮች ኢትዮጵያ ውስጥ ነበሩ፣ ለተወሰነ ጊዜ ነበሩ። ስለዚህ አሁን ቲፒኤልኤፍ ወይንም የቲፒኤልኤፍ ደጋፊዎች የኤርትራ ወታደሮች ኢትዮጵያ ውስጥ ገብተዋል፣ ይሄ የአገሪቱ ሉዓላዊነት አስደፍረዋል፣ አገሪቷን ክደዋል የሚለውን አጀንዳ ለማንሳት የሞራል ስታንዲንግ ያላቸው አይመስለኝም፣ የህግ ስታንዲንግ ያላቸው። ምክንያቱም ያ ውሳኔ የሚሰጠው በኢትዮጵያ መንግስት ነው። ያንን ማለት እፈልጋለሁ፣ በመጀመሪያ ደረጃ ላይ። በሁለተኛ ደረጃ ላይ አትሮሲቲዎች ተፈጽመዋል፣ ሴቶች ተደፍረዋል፣ ሲቪሊያን ተገለዋል የሚል ሰፊ ሪፖርቶች አሉ። እነዚህ ሪፖርቶች የኢትዮጵያን ሁመን ራይትስ ካውንስል ያወጣው ሪፖርት አለ፣ የውጮችም ያወጡት አለ። በተለያየ በቁጥር በምን አይነት ኮንዲሽን ምን አይነት ሰርከምስታንስ ነው በሚለው ላይ ይለያያል። ለምሳሌ አሁን የኢትዮጵያን ሁመን ራይትስ ኮሚሽን ያወጣው ዛው ኦን ደ ግራውንድ ያደረጉት ኢንተርቪው ምንድን ነው ያላቸው፣ ሶስት አይነት መልስ ነው የሰጧቸው የትግራይ ሰዎች ያሉበት አንደኛዎቹ ያሏቸው ምንድን ነው፣ የኤርትራ ወታደሮች ካለምንም ፕሮቮኬሽን ሲቪሊያንን ጨረሱ አሰቃቂ በሆነ መንገድ ና ያሏቸውም። ይህን ነው ሪፖርቱ የሚያሳየው። ሁለተኛው ደግሞ የተነገራቸው ማብራሪያ ምንድን ነው የሲቪሊያን ልብስ ለብሰው መጥተው ቲፒኤልኤፍ ኃይሎች የኤርትራን ወታደሮች ገደሉ፣ ያንን ሪታልየት ለማድረግ ኢንዲስክሪሚኔትሊ የኤርትራ ወታደሮች ሲቪሊያን ገደሉ። ሁለተኛው ይሄ ነበር የተሰጣቸው። ሶስተኛ የተባሉት ደግሞ ምንድን ነው ከቲፒኤልኤፍ ሲቪል ለብሰው ከመጡ ወታደሮች ጋር ሆነው የአክሱም ነዋሪዎች አብረው ቶክስ ከፍተው የኤርትራን ወታደሮች ገደሉ። የኤርትራ ወታደሮችን ዳት ሪታሊሽን ኢንዲስክሪሚኔትሊ ሲቪሊያን ገደሉ። በዚህ ደረጃ ነው እነሱ ያስቀመጡት። በሌላ በኩል ስትመለከት ቅድም እንዳልኩት አምነስቲ ኢንተርናሽናል፣ ሲኤንኤን ሰው ጸሎት ላይ እያለ ካለምንም ችግር መጥተው ገደሏቸው። ያ ቁጥር ከሰባት መቶ ሀምሳ እስከ ሺ አምስት መቶ ድረስ ተለጥጠዋል። ይሄ ነገር በአማራም ኃይል ይፈጸም እኔ እስከማምኖ ድረስ የአማራ ኃይል አለ በኢትዮጵያም ከፌደራል ልልስት ወታደሮች የሚደረግ እሱ ያው ማንም ያውቃል። አሉ ከማነባቸው እዚህ ኤርትራ ኃይሎች አሉ። ይሄ የራሴ አሴስመንት ከማነባቸው ነው። አሁን እንግዲህ መደረግ ያለበት ምንድን ነው? ለምሳሌ ቅድም ሬፕ ተደርጓል ተብለዋል። በዚህ ኢሹ ላይ እኔ ለብዙ ጊዜ ጽፌበታለሁ። ልጆች አሉኝ፣ ሴት ልጆች አሉኝ፣ ወንድ ልጅ አለኝ። ግን ልጆች መኖር የለባቸውም እንደዚህ አይነት በማንም ህዝብ ላይ በሚፈጸምበት ጊዜ እያንዳንዳችን የሞራል ኃላፊነት አለብን። ያም በትክክለኛው መስመሩ ትክክለኛ በሆነ መንገድ ጥናቱ መተላለፍ አለበት። ቅድም እኔ ኬፖች ያልኩት ይሄ መንገድ ላይ የተሰሩትን ድራማታይዜሽን አይደለም። መመሪያ ይሰጡ ነበረ በቪዲዮ የሚተላለፍ አሁን የውጭ ትኖች ሲመጡ፣ ሴቶች እላያችሁ ላይ ደም እያፈሰሳችሁ ሄዳችሁ ተደፈርኩ ብላችሁን ብላችሁ እቁ በሉ የሚለው እንደ መመሪያ ነበር የሚሰጠው። ከዛም አልፎ አንድ ቪዲዮ ኮንፈረንስ ነበረ፣ የትግራይ ልጆች የሚያካሂዱት እዛ ውስጥ አንደኛው የሆነ ያገኛችሁትን ፎቶግራፍ እያደረጋችሁ እንደዚህ በአስራ አምስት ሰው ተደፈርኩ ብላችሁ ጻፉት። ኖበዲ ውድ ቼክ አያደርገውም። እሱን ሊያዩ ደግሞ የሚመጡ ሰዎች ካሉ እንዲሁም ከዛ የበለጠ ነው የሚያገኙት ሲል ሞዴሬት ያደርግ የነበረው ሰውዬ ያንን ኮንፈረንስ ምን አለው? ይሄን ነገር በኋላ ለብቻችን እናውረው በዚህ ፎረም ላይ አናውረው ብሎ ዘጋው ሰው። እነዚህ ነገሮች አናደባልቃቸው። ሁለተኛ ነገር በአሁኑ ጊዜ በኢትዮጵያ መንግስት አሁን መጨረሻ ላይ ጠቅላይ ሚኒስተሩ አምነዋል። በሌላ በኩል ደግሞ የቲፒኤልኤፍ ሀይሎች የሚያሰራጫቸው መሰረት የሌላቸው የተለጠጡ ነገሮች ያ ለትግራይ ህዝብ ይጎዳዋል እንጂ አልቲሜትሊ አይጠቅመውም። ለምንድን ነው እንደዛ የምለው? በመጀመሪያ ደረጃ ላይ እነዚህ ነገሮች የኢትዮጵያ መንግስት ከውጭ ታዛቢዎች አላስገባም ብለው በነበረበት ጊዜ እነዚህ ሁሉ ትርታዎች፣ ፊክሽኖች እንደ እውነት ተመልክተው ለመንግስታት ሁሉ የኢትዮጵያ መንግስት በጣም ጫና ሲያደርጉበት ነበረ። አሁን የውጭ ሰዎች ገብተው ነገሮቹ እየመጡ እውነቱ እየወጣ ሲመጣ ኢትዮጵያ ላይ የሚደረገው ጫና ቀነሰ። አሁን አይተናል በቅርብ የተደረገውን ዩናይትድ ኔሽን ከኢትዮጵያ ሁመን ራይትስ ካውንስል ጋር አብር ይሰራሉ ማለት። ስለዚህ እንደነዚህ አይነት መሰረተ ለቅ የሆኑ ፕሮፓጋንዳዎች ኢትዮጵያን ለተወሰነ ጊዜ ጎድተዋታል። አልቲሜትሊ ግን እውነቱ ይወጣል። ስለዚህ አሁን እኛ ማድረግ ያለብን ምንድን ነው? በሁላችንም በኩል የኢትዮጵያ መንግስት ኢንዲፔንደንት የሆኑ ሀይሎች ገብተው ያ ነገር ምንነቱ ተጣርቶ ማን ነው የዚህ ከንፕሪት የሆነው ለዚህ ወንጀል ተጠያቂው ማን ነው? መርሳት እኮ የለብንም። የቲፒኤልኤፍ ኃይሎች የኢትዮጵያን ወታደሮች እኮ በተኙበት ነው የጨረሷቸው። የቲፒኤልኤፍ ኃይሎች ማያካድራ ላይ ያደረገው አልቲሜትሊ ግን እውነቱ ይወጣል። አሉላ ከበደንና የክርክሩን ተሳታፊ እንግዶቻችንን በሙሉ እናመሰግናለን። ክቡራትና ክቡራን አድማጮቻችን ለዛሬ ቅዳሜ ምሽት የተቀናበሩት መሰናዶዎች በዚሁ ይጠናቀቃሉ። አብራችሁን ስላመሻችሁ እጅጉን እናመሰግናለን። ነገ እሁድ በሶስት ሰዓት በሌላ ዝግጅት እስከምንገናኝ ከፕሮግራሙ አቀናባሪ ከብርሃን ኃይሉ ጋር ያስተናገድኳችሁ ቆንጆ ይታየ ነኝ። በሰላም ጠሩ አባታችን